የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ከሁለት ሳምንታት በላይ ባካሄደው ስብሰባ በጳጳሳቱ ምልአተ ጉባኤ የአቋም መግለጫ ወጣ። በ14 ነጥቦች ላይ የተዘረዘረ ነውና አንኳር አንኳር ጉዳዮቹ ላይ በማተኮር በመግለጫቸው የመክፈቻ ንግግር ርዕሰ ሊቃነ ጳጳሳቱ ፓትርያርክ አባ ማትያስ ቀዳማዊ ያሰሙት በአሁኑ ጊዜ በሀገራችን በአንዳንድ አካባቢ በተከሰተው ድርቅ ለረሃብ የተጋለጡ ወገኖቻችንን ለመታደግ ቤተ ክርስቲያናችንም የልማትና ክርስቲያናዊ ተራድኦ ኮሚሽን ኃላፊነቱን ወስዶ ከእርዳታ ሰጪዎች ጋር በመነጋገርና በማስተባበር የሚገኘውን እርዳታ ድርቁ የተከሰተባቸው የክልል መሪዎች በሚሰጡት አቅጣጫ እንዲፈጸም ቅዱስ ሲኖዶስ ወስነዋል። ከ1800 ዓመት በላይ በሚነበበው ስንክሳር በፍትሕ መንፈሳዊ መጽሐፍ ውስጥ ተካቶ የነበረው በግብፅ ወንድም ቤተ ክርስቲያን ሹመት የሚጸድቁ ከተቋረጠ ከአምሳ ዓመታት በላይ በማስቆጠሩ እንዲሰረዝ የሚለውን ከነ ምክንያቱ ፓትርያርኩ ዘርዝረውታል። መጽሐፍ ስንክሳርና በፍትሕ መንፈሳዊ መጽሐፍ ላይ ኢትዮጵያውያን ከራሳቸው ሊቃውንት ጳጳሳት አይሹሙ የሚለው በሰባተኛው መቶ ዓመት ግብፃውያን አባቶች በስርዋጽ ያስገቡት ህገወጥ ጽሁፍ ስለሆነ ካሁን በኋላ ጽሁፉ እንዳይነበብ ከመጻሕፍቱም ውስጥ እንዲወጣ ወደፊትም በሚታተሙ መጻሕፍት እንዳይገባ ተወስኗል። ከቤተ ክርስቲያኒቱ ስርዓት ውጪ በቡድን የሚንቀሳቀሱ አሉ በማለት ያሰሙት ከቤተ ክርስቲያናችን እምነትና ስርዓት ውጪ በመደራጀት ምንም አይነት ፈቃድ ሳያገኙ በተመሳሳይ ሁኔታ አዳራሽ ተከራይተው በቤተ ክርስቲያናችን ስም ወንጌል እናስተምራለን፣ ዝማሬ እናሰማለን የሚሉ ሕገ ወጦች ከእንዲህ አይነት ድርጊታቸው እንዲታረሙ፣ ምእመናንም በተለይ ወጣቱ ትውልድ እንዲህ አይነት ሕገ ወጦችን ከመከተልና ሃይማኖታችሁን ከሚበርዙ ኃይሎች እንድትጠበቁ ቅዱስ ሲኖዶስ አበክሮ ያሳስባል። በመረብ የመገናኛ ዘዴ በስም ማጥፋት ዘመቻ የተቃጣባቸው የቤተ ክህነቱ ምክትል ስራ አስኪያጅ ስለ ጉዳዩ የሚገልጹልን ዶክተር አባ ኃይለማርያም መለሰ። የሌላውን ሰው ግላዊ ሕይወት እጅግ አሉታዊ በሆነ መንገድ መግለጽ አግባብነት የለውም። ተገቢ አይደለም። ሁለተኛ እንዲህ አይነት ዘመናዊ ሚዲያዎች ለመመማሪያ አንዱ ከሌላ እውቀት ለመገብየት እንጂ እንዲህ አይነት የሰውን ስም ለማጠልሸት የሚጠቀሙበት ከሆነ በትክክል የቴክኖሎጂውን ጥቅም አልተረዱም ብዬ ነው ማስበው። ስለዚህ እኔነቴን የማውቀው እኔ ነኝ። ከልጅነት ከስምንት ዓመት ዕድሜ ጀምሮ በቤተ ክርስቲያን ነው ያደግኩት። ግን ሃይማኖታዊ ንግግሮች እንዳልሆኑ ክርስቲያናዊ ሕይወትም እንዳልሆነ ግን መግለጽ እወዳለሁ። ጌታቸው ተድላ ኃይለ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ።